ከማህበረሰብ ለማህበረሰብ በደቡብ ኢትዮጵያ ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ኮዝዲ ቀበሌ በደረሰው የመሬት መንሸራተት ሳቢያ በመቶዎች የሚቆጠሩ ወገኖች ህይወት መጥፋት የኢትዮጵያውያንን እምባ አስፈስሷል። የባህር ማዶኞችን ልቦች ሰብሯል። በአደጋው ለተጎዱ ወገኖች ቤተሰቦች ማቋቋሚያ ይሆን ዘንድም በፐርዝ የጎፋ ዞን ጊዜያዊ የሰብአዊ እርዳታ አስተባባሪ ኮሚቴ ተቋቁሟል። ከአስተባባሪው ኮሚቴው አባላት መካከል የጎፋ ዞን ጊዜያዊ የሰብአዊ እርዳታ አስተባባሪ ኮሚቴ በኢትዮጵያውያን ወገኖች ተቋቁሟል። ከአስተባባሪ ኮሚቴው አባላት መካከል አቶ ሚካኤል ፈለቀን እና አቶ በፈቃዱ ወለላውን አናግረናል። ምላሻቸውን የጀመሩት ለወገኖቻቸው ሕይወት መቀጠፍ የተሰማቸውን ልባዊ ጥልቅ ሐዘን በመግለጽ ነው። አደጋውን የሰማነው ሰኞ ነው። ሰኞ ያው አደጋውም የተከሰተው በአራት ነበር። ሰኞ እና በሰማን ማግስት በእርግጥ በጣም ነው የደነገጥነው። አደጋው በዛዊ ቆም ይሆን ወይ ተከታታይ የሆነ ኢንስደንቶች ይፈጠራሉ በሚል ነበር። እንደ እግዚአብሔር ፍቃድ ያም ሆኖ ከአስራ አምስት ሺህ እስከ ሀያ ሺህ ገደማ ያሉት በአካባቢ የምኖሩ ሰዎች ናቸው የተጎዱ እና ላያም፣ ቀላል የሚባል ቁጥር አይደለም። ሁለት መቶ ስልሳ ገደማ ለብ በዚህ ኢንስደንት ህይወታቸው አልፏል። ህይወታቸው ላለፉም እግዚአብሔር መጽናናቱን እንዳደረገልን ሁላችንም እንመኛለን። ነገር ግን ከተፈጠረ በኋላ በእርግጥ ድንጋጤ ውስጥ ነው የገባ ነው የቤተሰቦቻችንን ደውለን ጠይቀን አንዳንዶች የት እንደነበሩ ስለማይታወቅ ትንሽ ያ ስጋት ውስጥ ከቶን ነበር። ያው አደጋው ስፔሲፊክ ለመሆን የተፈጠረው ገዜ ጎፋ ወረዳ ውስጥ ነው። በዛ ውስጥ ያው ብዙ ቤቶች እንዳየነው በሚዲያ ወድመዋል፣ ተቀብረዋል። እዛ ውስጥ ብዙ ህጻናት ወላጅ አልባ ሆነዋል፣ ብዙ አዛውንት ደግሞ ወጣቶችን አተዋል። በዚህ ምክንያት የአደጋው ኢምፓክት ገና አሰስ የተደረገ ነው እንጂ አሰስ ተደርጎ ፖሊ ካፕቸርድ አልተደረገ እኛም ያሰባሰበን አንዱ ዋነኛ ምክንያት ለእነዚህ ወገኖች ለወገኖቻችን በምን በፈጠነ ምክንያትና በምን በፈጠነ በኩል እንድረስላቸው በሚል ነው። አቶ በፈቃዱስ በሮበ ወቅቱ ጎፋ ዞን ጎፋ ወረዳ ውስጥ ኬንቾ ሻቻ ጎዜ ቀበሌ ውስጥ ነው አደጋው የደረሰው። ይህንን አደጋ በሰሙ ወቅት ለኢትዮጵያውያን ወገንነቶ ምን አይነት ስሜት የተሳደረቦት በአካባቢውስ የእርሶ ቤተሰቦች አሉ ወይም ዘመድ አዝማዶች? እጅግ በጣም ነበረ ያዘንኩት እኔ እንደ ማንኛውም ኢትዮጵያዊ ያየሁት አክቹዋሊ ዜናውን በሚዲያ ላይ ነበር እና እጅግ በጣም ልብ የሚነካ እና በጣም የሚያሳዝን ነበር እና በጣም ነበር ያዘንኩት ከዛ እንዲሁ እዛ አካባቢ ማቃቸውን ሰዎች ደውዬ መጠየቅ ነበር የጀመርኩት እኔ የተወለድኩበትና ያደኩበት አካባቢ ከዛ ትንሽ ራቅ ይላል በእርግጥ ያው እንደ ማንኛውም ኢትዮጵያዊ ግን የተፈጠረው ነገር እጅግ የሚያሳዝን እና ልብ የሚነካ ነበረ ማይክል እንዳለውም በዚሁ ይህን ዝግጅት የምናዘጋጀው ያው ሀዘናችንን ለመግለጥ እንዲሁም በአካባቢው የተጎዱ ሰዎችን ለመርዳት እና ወደፊትም እንደዚህ አይነት ነገሮች እንዳይከሰቱ የተለያዩ ኢኒሺቲቮችን በመውሰድ የሚደረጉ እንቅስቃሴዎችን ለማገዝ እና ለመደገፍ ነው በማሰብ ነው። አደጋውን አስመልክቶ እንደዚሁ በፐርስ አንድ እርዳታ አስተባባሪ ጊዜያዊ ኮሚቴ ያቋቋማችሁ፣ ጉዳት ለደረሰባቸው፣ በሞትም ሆነ በመፈናቀል ችግር ላይ ላሉ ወገኖች ለመድረስ እጆቻቸውን ለመዘርጋት እንደዚሁ አስተባባሪ ኮሚቴ ያቋቋማችሁ የተንቀሳቀሳችሁ ነው። ዝግጅቱ መቼና የት ነው የሚካሄደው አቶ ሚካኤል? ዝግጅቱ የሚካሄደው ሜላንድ ዝራይዝ በሚለው የኮሚኒቲ ሆል ውስጥ ነው። አድራሻው ሀያ ስምንት ኤይት አቪኒው ሜላንድ ላይ ያለው እና ዝግጅቱን የምንጀምረው ከሁለት ሰዓት እስከ ስድስት ሰዓት ባለ ወይም ፍሮም ቱ ፒኤም ቱ ሲክስ ፒኤም ባለው ጊዜ ውስጥ ነው። በሆል ውስጥ የምናዘጋጅበት ዋነኛ ምክንያት ነፍሳቸው በዚህ የመሬት መንሸርሸር ምክንያት ላለፉት ሁለት መቶ ስልሳ ወገኖቻችን በሻማ እንድናስባቸው ነው ቀጣይም ደግሞ የፋንድራይዚንግ ፕሮግራም ይኖረናል። ያም ደግሞ ቀጥታ በተከፈተው በጎፋ ዞን ወሰብን በኋላ የምገባ ይሆናል እና ዋናው ምንድን ነው ዚፐርዝ ነዋሪ ለሆኑት እድሉን ላላገኙ፣ ገንዘብ ላላወጡ እነሱም ደግሞ ማውጣት የፈለጉ የት እና እንዴት ማውጣት እንዳለባቸው ስላላሉት እኛ ያው ይሄን አዘጋጅተን በዚህ ኢቨንት ተገኝተው እነሱም የድርሻቸውን እንዲወጡ ነው ወገኖቻቸውን እንዲረዱ እንግዲህ ወገን ቦታና ሰፈር መንደር የለውም። አንፎርቹነትሊ በሁሉም ቦታ ያለው የሚሰማ ሁሉ ነገር ጥሩ አይደለም። ግን ያም ቢሆን ይህ ወገን ደራሽ ወገን ነው እና በተቻለን አቅም በተቻለን መጠን እየተቻለንን እንድናደርግ ነው። እና በጊዜ ተገኝተን ተሳታፊ እንድንሆን ከዚሁ ዝግጅቱን እናስታውቃለን። አቶ በፍቃዱስ ዝርዝር ፕሮግራሙ ምን ይመስላል በእሁዱ ዕለት የሚካሄደው? ከዛ ባሻገርስ በዚሁ አጋጣሚ በአካባቢው ነዋሪ ለሆኑ ኢትዮጵያውያን ወገኖች ሊያስተላልፉ የሚወዱት መልእክት? የእርዳታ ማስተባበር ሂደቱ በፐርዝ ብቻ የተወሰነ ነው ወይስ በሌላው የአውስትራሊያ ክፍል ያሉ ወገኖች እንደዚሁ የበኩላቸውን የድርሻቸውን አስተዋጽኦ ለማበረከት የሚሹ ካሉ እነሱን በምን መልክ ለማጠቃለል ይቻላል? በእለቱ የሚደረጉ ዝግጅቶች እንግዲህ ያው የተለያዩ የሃይማኖት አባቶች ጸሎት ያደርጋሉ። በአደጋው በአደጋው ለሞት እና ለቤተሰቦቻቸው ሀዘናችንን ለመግለጽ ማለት ነው። ከዛ ውጪ ሻማ የማብራት ስነስርዓት ይኖራል። በመቀጠልም ገንዘብ የማሰባሰብ ለተጎዱ ሰዎች በእርዳታ መልክ የሚላክ ለገንዘብ የማሰባሰብ ዝግጅት ይኖራል። ለዛም ባንክ አካውንት ከፍተን ዝግጁ አድርገናል። ለተጎዱ ሰዎች ማለት ነው። ፈርዝ ብቻ ላሉ ሳይሆን፣ ለሁሉም በተቻለ መጠን ለማዳረስ የዋትሳፕ አካውንት ከፍተናል እና በአጠቃላይ አይዲያው ምንድነው? ሶሊዳሪቲ ለተጎዱ ሰዎች ሀዘናችንን ለመግለጥ፣ ሀዘን ለመድረስ የሁሉም ሰው ባህል ነው እና ያንን ለማሳየት ነው በዋናነት ፈርዝ ለማይገኙ ከፈርዝ ውጭ ለሚገኙ የሚገኙ ሰዎችም በዚሁ ተባባሪ መሆን ይችላሉ ማለት ነው። በደቡብ ኢትዮጵያ በጎፋ ዞን የመሬት መንሸራተት ተጎጆች እርዳታ አስተባባሪ ኮሚቴ አባላት አቶ ሚካኤል ፈለቀና አቶ በፈቃዱ ወለላው ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። እኛም እናመሰግናለን። ን በተለያየ ቁጥር እኛን ለማገኘት የአዘጋጅ ኮሚቴዎች ዶክተር ገላይን በዜሮ አራት አንድ ዜሮ ሶስት ሁለት ሰባት አንድ ሰባት ሰባት አቶ ብሩክ ይማን በዜሮ አራት ዜሮ አንድ ሁለት ሰባት ስምንት ዜሮ ሶስት ሶስት እኔ ሚካኤልን በዜሮ አራት ሶስት ሁለት ሶስት ስድስት ዘጠኝ ሁለት ሁለት አንድ በፍቃዱን በዜሮ አራት ስምንት አንድ ሁለት ዜሮ ስድስት ዜሮ ስምንት ዜሮ አዲስንም በዚሮ አራት ሁለት ሦስት አምስት ዚሮ ዘጠኝ አራት አምስት አራት እና ወንድማችን ኦርጋን በዚሮ አራት ሦስት አራት ስድስት ስድስት ሁለት ስድስት ስምንት ሁለት ማግኘት ትችላላችሁ። ጥያቄም ካለ ማንኛውንም ነገር ኮንሰርንም ካለ በእነዚህ ቁጥር አግኝተኛን አግኝታችሁ ማወያየት ትችላላችሁ። ما حدا السبب لا